በድሬዳዋ ማረሚያ ቤት በተደረገ ፍተሻ ከስልሳ በላይ ተንቀሳቃሽ ስልኮችና ስለታማ ቁሳቁሶች መያዛቸውን ፖሊስ አስታውቋል። በማረሚያ ቤት ውስጥ ከዚህ በፊትም የእጅ ስልኮች በፍተሻ ተይዘው እንደሚያውቁ የተገለጸ ሲሆን የማረሚያ ቤቱን ኃላፊዎች ለማነጋገር ያደረገው ጥረት አለመሳካቱን ገልጾ ዘጋቢያችን አዲስ ቸኮል ዘግቦልናል። የድሬዳዋ ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ የሆኑት ዋና ሳጅን ባንታለም ግርማ በሰጡት መግለጫ እንዳስታወቁት የሕግ ታራሚዎች ሊይዟቸው የማይገቡ የተለያዩ ቁሳቁሶች በታራሚዎች እጅ ላይ ተገኝተዋል ብለዋል። ካለፉት ሶስት ቀናት ወደዛ በማረሚያ ቤቱ አጠቃላይ የተቀናጀ ፍተሻ ወደ ማረሚያ ቤቱ ሊገቡ የማይገባቸው የተከለከሉ ጉዳዮች በውጤት ደረጃ ተገኝተዋል። ከዚህም ውስጥ ስልሳ ሁለት ሞባይሎች በማረሚያ ቤቱ ታራሚዎች ተይዘው ስለነበረ ይሄ ስልሳ ሁለት ሞባይል ከታራሚዎች ላይ በቁጥጥር የሞባይል ስልክ በቁጥጥር ስር ውሏል። ሌላው መጠናቸው ትንሽ ይሁን እንጂ ስለታማ ነገሮች እንደ ጩቤ፣ ሳንጃ የመሳሰሉ ስለቶች ከዚሁ ማረሚያ ቤት የተገኙበት ከዛ ባለፈም የብረት ፌሮ ዱላዎች በዚሁ ማረሚያ ቤት በተደረገ ፍተሻ በቁጥጥር ስር ውሏል። የድሬዳዋ ማረሚያ ቤት ተጠሪነቱ ለፌዴራል ማረሚያ ቤቶች ኮሚሽን ሲሆን የድሬዳዋ ፖሊስ ከምርመራ ማጣራት ጋር በተያያዘ አብሮ እየሰራ መሆኑን ያስታወቁት ዋና ሳጅን በአሁኑ ሰዓት ሶስት የምርመራ ቡድኖች ተቋቁመው ምርመራ እያደረጉ ናቸው ብለዋል። ወደ ማረሚያ ቤቱ መግባት የሌለባቸው ቁሳቁሶች እንዴት ሊገቡ ቻሉ፣ ማን አስገባ የሚሉት ምርመራዎች እንደተጠናቀቁ እጃቸው ያለባቸው ሁሉ እርምጃ ይወሰድባቸዋል ብለዋል ዋና ሳጅኑ የእነኙ ቁሳቁሶች በታራሚዎች እጅ መግባት በችሎት ማስቻል ሂደት ተጽዕኖ ያሳደሩባቸው ሁኔታዎች ነበሩ ያሉት ዋና ሳጅን ባንታለም ታራሚዎች እርስ በርስ እንዲጎዳዱ መንስኤ መሆኑንም አክለው ተናግረዋል። ሰዎች በሚታርሙበት ወቅት አካላዊ ደህንነታቸው መጠበቅ እንዳለበት የተናገሩት ዋና ሳጅን የታራሚዎች ጥያቄ ቤተሰቦችም የእርምቱን ሂደት ሊያሰናክል የሚችል ምንም አይነት ተግባር መፈጸም የለባቸውም ብለዋል። በተያያዘ ዜና ለአንድ ወር ገደማ ጸጥታዋ ተመልሶላት የነበረችው ድሬዳዋ ባለፈው ሳምንት ዜሮ ዘጠኝ ቀበሌ ከገንደገመቹ እስከ አሸዋ ድረስ ረብሻ እንደነበር ዋና ሳጅን ባንታለም ገልጸዋል። የሰፈራችን ሴት ለምን ትለከፋለች በሚል መነሻ የተነሳው ግጭት ለተወሰኑ ቀናት በየመሀሉ ድንጋይ እየተወረወረ የንግድና የሰዎች እንቅስቃሴ ይስተጓጉል የነበረ ሲሆን በዚህ ሂደት ግን በሁለት ሰዎች ላይ ከተመዘገበ ቀላል የአካል ጉዳት በስተቀር ሞትም ሆነ ከባድ ጉዳት አለመድረሱንና አካባቢው በአሁኑ ሰዓት ወደ ቀድሞ መረጋጋቱ መመለሱን ዋና ሳጅል ባንታለም ተናግረዋል። ለአሜሪካ ድምጽ ራዲዮ የተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።